ጋቢና ቢኦኤ ሰላም ሰላም። እንዴት አመሻችሁ? ተሳፈሩ፣ ገባበሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቢኦኤ አስገባችሁ። የጋቢና ጉዞ ከአሜሪካ ድምፅ ሬዲዮ ተጀምሯል። አድዋ የጥቁር ሕዝቦች የነፃነት ታሪክ የቅኝ ግዛት ትግል ፈርጥ፣ ኢትዮጵያውያን ወራሪ የኢጣሊያ ጦርን ድል ያደረጉበት ቀን ነው። በዛሬ የጋቢና ጉዞ ከጽዮን ግርማ ጋር ወደ አድዋ እንሄዳለን። ሰላም እንደምናመሻችሁ። ስለ አድዋ ድል በዓል መለስካቸው አመሀ በወቅቱ የተጻፉ ደብዳቤዎችን አሰባስቦ ዘገባ ይዟል። ጃንሆይም የስፍራውን ክፋት ባዩ ጊዜ ሰራዊቴን በከንቱ አላስፈጅም ወደ አስመራ ሲሄድበት የግድ ከሜዳ ይወጣ የለምን ብለው ወደ አስመራ ለመሄድ አድዋ ወርደው ሰፈሩ ይላሉ። ዛሬ አድዋን የአድዋን ጉዞ በእግር የሚያደርጉ ወጣቶችም በጋቢና አሳፍረናል። ኢትዮጵያ በታሪኳ ትልቅ ታሪኮች የሰራቸው በአንድነት እና በህብረት በፍቅር አንድ ሆነን የሰራናቸው ታሪኮች ናቸው። አሁን የኢትዮጵያን ታሪክ ከፋ አርገው የሚናገሩት አክሱምም፣ ላሊበላም፣ ሌሎች ትልልቅ ታሪኮች ያለ ፍቅር ያለ ህብረት ያለ አንድነት አልቆሙ። ሌላኛው የጋቢና እንግዳ ጥቁር ሰው በተሰኘው የቴዲ አፍሮ ሙዚቃ ላይ የአድዋን ጦርነት በሙዚቃ ቪዲዮ ካሳዩ ጥበበኞች አንዱን አሳፍረናል። በዚህ አጋጣሚ እንደወደ ነው ሁላችን ነው እንደዚህ የተከበረ በእኛ ብለው መስዋዕት ያደረጉትን ሰዎች ስራ ስንሰራ የለም ከክብራቸው ብንጀምር የእውነት ነው መስለኛ አሁን ጥቁር ሰው ገና አያጠግበን ጋቢና ቪኦኤ የአዲሱ ትውልድ ድምፅ። አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ለዜናው ተመልሰን መጥተናል። ወደ መጀመሪያው ዘገባ ስናመራ ኡጋንዳ ከ1.5 ሚሊዮን የደቡብ ሱዳን ስደተኞች ከግማሽ በላይ የሚሆኑትን ተቀብላለች። ደቡብ ሱዳን ውስጥ ከሶስት ዓመታት በላይ በዘለቀው የእርስ በርስ ጦርነት ምክንያት ሰዎች ወደ ጎረቤት ሀገሮች ለመሰድ ለመሰደድ ተገደዋል። በሀገሪቱ በሚካሄደው ግጭት በወሲብ ጥቃት፣ በዘረፋ፣ በምግብ ዋስትና ጦት እና በዩኒቲ ክፍለ ሀገር ውስጥ በሁለት ወረዳዎች በተከሰተው ረሃብ ምክንያት ነው እየተሰደዱ የሚገኙት። በዩናይትድ ስቴትስ ምክር ቤት ያሉት ዴሞክራቶች የሀገሪቱ ጠቅላይ አቃቢ ሕግ ጄፍ ሴሽንስ ሩሲያ ባለፈው ህዳር ወር በተካሄደው ፕሬዝዳንታዊ ምርጫ ውስጥ እጇን አስገብታ እንደሆነ ለማጣራት ከሚደረገው ምርመራ ራሳቸውን እንዲያገሉ ወይም ደግሞ ከስልጣን እንዲሰናበቱ ጥሪ እያደረጉ ነው። ዴሞክራቶቹ ይህንን ጥሪ ያደረጉት ሴሽንስ ባለፈው ዓመት በዩናይትድ ስቴትስ ካሉት የሩሲያ አምባሳደር ጋር ተገናኝተው እንደተነጋገሩ ከታወቀ በኋላ ነው። ሴሽንስ የዩናይትድ ስቴትስ ቃለ መሐላ በህግ ተወካይ ምክር ቤት አባል እያሉ ፕሬዚዳንት ትራምፕ ይወዳደሩ በነበረበት ወቅት የዘመቻ አማካሪ ሆነው አገልግለዋል። የሀገሪቱ ፍርድ ሚኒስቴር እንዲመሩ በተሰየሙበት ወቅት በምክር ቤት አባላት ለቀደመው ባለፈው ጥር ወር ለቀረበላቸው ጥያቄ በትራምፕ ምርጫ ዘመን ውስጥ ከተሳተፉት ሰዎች መካከል ከሩሲያ ጋር ግንኙነት እንደነበራቸው ቢታወቅ ምን ያደርጋሉ የሚል ጥያቄ ነበር። እሳቸው ታዲያ በምርጫው ዘመቻ ወቅት እንደ ተተኬ አደርጋለሁ ብለው ነበር፣ ግን ይህንን ሁኔታ በግልጽ አላብራሩም። ኒውዮርክ ታይምስ ጋዜጣ በዘገበው መሰረት አንዳንድ የኦባማ አስተዳደር ባለስልጣኖች በዶናልድ ትራምፕ የምርጫ ዘመቻ እና በሩሲያ ባለስልጣኖች መካከል ሊኖር ስለሚችል ግንኙነት ለወደፊት ለሚደረግ ምርመራ መረጃ በቀላሉ እንዲገኝ ለማመቻቸት ጥረት አድርገዋል። ጋዜጣው ላቀረበው ዘገባ መሰረት ያደረገው ከበርካታ የቀድሞና የወቅቱ ባለስልጣኖች ያገኘው መረጃ እንደሆነ ገልጿል። አንዳንዶች ጉዳዩ ትኩረት አግኝቶ ለወደፊቱ ምርመራ እንዲደረግበት በሚያስችል መልኩ ይናገሩ እንደነበር መግለጻቸውን ጋዜጣው ጠቅሷል። ተናግሯል። መረጃዎቹ የተገኙት ከተለያዩ የዩናይትድ ስቴትስ ወዳጅ ሀገሮች እንደሆነ ጋዜጣው ሲያብራራ፣ ብሪታንያና ኒውዚርላንድ የሚገኙባቸው ሀገሮች በሩሲያ ባለስልጣኖችና በትራምፕ ሰዎች መካከል በአውሮፓ ከተሞች መገናኘታቸውን የሚገልጹ መረጃዎች ማስተላለፋቸውን ጠቁሟል። ከትራምፕ የምርጫ ዘመቻ ጋር የተሳሰሩ ሰዎች ከሩሲያ የስለላ ባለስልጣኖች ጋር በተደጋጋሚ መገናኘታቸውን የዩናይትድ ስቴትስ ባለስልጣኖች እንደሚያውቁ ኒውዮርክ ታይምስ ጋዜጣ ከዚህ ቀደም በዘገበበት ወቅት ትራምፕ አልተቀበሉትም ነበር። አድማጮች፣ ለሰዓቱ የያዝናቸው ዜናዎች አበቁ። ከቀሪ ጋቢና ዝግጅቶች ጋር አብራችን ቆዩ። የጋቢና ጉዟችን ከአሜሪካ ድምጽ ሬዲዮ ይቀጥላል። ሄኖክ ሰማግዜርና ጽዮን ግርማ አብረን ከአድማስ እንሻገር እንላችኋለን። ጋቢና ቪኦኤ ሌስ የአድዋ ድል በዓል ዛሬ ሲገበር መለስካቸው አማሃ በአደባባይ ከሚደረጉ ትዕይንቶችና ንግግሮች ራቅ ብለው የቆዩ መዛግብቶችን በማገላበጥ ኢትዮጵያውያን እንዴት የቅኝ ግዛት ወራሪ የኢጣሊያን ጦር ለመጋፈጥና ለማሸነፍ እንደቻሉ በወቅቱ ከተጻፉ ደብዳቤዎች ተመርኩዞ ያሳየናል። በአዲስ አበባ ዩኒቨርሲቲው ፕሮፌሰር ሽፈራው በቀለገዛ መለስካቸው እነዚህን ደብዳቤዎች፣ የደብዳቤ ልውጦች ላይ ተመርኩዞ ስለ አድዋ እንዲህ ይላል። ሰነዱ የተገኘው እውቁ የታሪክ ተመራማሪ ፕሮፌሰር ባይሩ ታፍላ እንደ ኤሮፓ ዘመን አቆጣጠር በ2000 ዓመተ ምሕረት ኢትዮጵያን ሬኮርድስ ኦፍ ዘ ሚኒሊክ ኤራ በሚል ርዕስ ካሳተሙት መጽሐፍ ነው። በዚህ መጽሐፍ ከተካተቱት ዘገባዎች አንዱ ግራዝማች ዮሴፍ ንጉሴ አልፍሬድ ኤልግና፣ ሊዮን ሸፍነ ለተባሉ አውሮፓውያን የአጼ ምኒልክ አማካሪዎች የጻፉት የአድዋ ድል ብስራት ወይንም የምሥራች ደብዳቤ ነው። የጻፉትም በወቅቱ በውጭ ይገኙ የነበሩ እነዚህ የቅርብ አማካሪዎቻቸው የድሉን ብስራት እንዲሰሙላቸው ብለው አጼ ምኒልክና እቴጌ ጣይቱ በሰጧቸው ትእዛዝ ነው። ግራዝማች ዮሴፍ ከውጫሌ ውል በፊትም ሆነ በኋላ በአስተርጓሚነት ያገለግሉ ሰው ናቸው። ግራዝማችን ደብዳቤ የአድዋ ጦርነት በተጠናቀቀ ልክ በአንድ ወሩ መጋቢት 23 ቀን 1888 ዓ ም ከመቀሌ ሲጽፉ እንዲህ ብለው ይጀምራሉ የተላከ ከግራዝማች ዮሴፍ ይድረስ ከሙሴ ኢልግ ከሙሴ ሸፍነ እጅጉን እንድናችሁ። እኔ በእናንተ ውቃቢ በእግዚአብሔር ቸርነት ከጦሩ በደህና ወጣሁ። አሥራ ሰባት ሰው ሞተብኝ፣ ብዙ ሰው ቈሰለብኝ። የጦርነቱን ወሬ ይኸውና ጽፌላችኋለሁ ይላሉ። በዚህ አንቀጽ ሰውየው በአድዋ ውጊያ የተካፈሉ መሆናቸውን ብቻቸውን ሳይሆን አያሌ ብዛት ያላቸው ተከታዮች እንደነበሯቸው ልብ ማለት መልካም ነው። ቀጥለውም መቀሌ የተከበቡትን ጣሊያኖች ጃን ሆይ ክርስቲያኖች ናቸው በውሃ ጥም አይለቁ ብለው ያወጧቸው ጊዜ ከእርዱ ውስጥ ወጥተው ዕቃቸውን ሲያወጡ ውለው ከሜዳ ላይ ፈሰሱ። ወጥተውም አለ ጃንሆይ ፈቃድ ውሃ የሚያጠጣቸው ቢጠፋ ጃንሆይ ፈቅደውላቸው ጠጡ። ሲቻለው መሃሪ ማለት አፄ ምንሊክ ናቸውና ከምጥዋ ጀምሮ ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ከመቀሌ ወደ አዲግራት ጥቃቸውን የሚያነሱበት በቅሎ አጥተው ጃንሆይን ለመኑ ይሏቸዋል። ግራዝማቸው ዮሴፍ ለአፄ ምኒልክ አማካሪዎች ንጉሠ ነገሥቱ በተገኙበት በአድዋ ውጊያ የተጠናቀቀው የአድዋ ጦርነት ቀደም ብሎ ብዙ ውጊያዎች የተካሄዱበት ጦርነት እንደነበረ ማስተዋል ያስፈልጋል። መጀመሪያ ኢጣሊያኖች የተሸነፉበት በአምባ አላጌ ወይም አላጌ ውጊያ ላይ ነበረ። ሸጅተው ወደ መቀሌ ሲመለሱ ጥብቅ በሚገባ የተገነባና የተዘጋጀ ምሽግ ሰርተው የኢትዮጵያን ሰራዊት ጠበቁት። ጸሐፊው በጊዜው አማርኛ እርድ ያሉት ይህንን ምሽግ ነው። በዚያ ዘመን ይሄ አዲሱ የአውሮፓውያን የውጊያ ዘዴ ነበረ። ኢትዮጵያውያን ይህን አያውቁም። ከሩቅ ሆነው በመድፍ ደብድበው ለማስለቀቅ ያንን ያህል የመድፍ አቅም አልነበራቸውም። ስለዚህ የመቀሌን ምሽግ ወይንም እርድ ከበው ኢጣሊያኖችን በውሃ ጥም ፈቷቸው አሸነፏቸው። ግራዝማች ዮሴፍ ከምጥዋ ወይም ከምጽዋ ጀምረው ኮንጎ ድረስ እንገዛለን ብለው የመጡ ሰዎች ብለው ኢጣሊያኖችን ሲያሽሟጥጡ ኢጣሊያ በዚያ ዘመን ከሌሎች ቅኝ ገዢዎች ስትነጻጸር ደካማ መሆኗንም የሚያሳዩ ይመስላል። ለማንኛውም ነገ ተመልሰው ለሚወጓቸው ኢጣሊያኖች አጼ ምኒልክ ብዙ በጎ ሥራ እንደሰሩላቸው ግራዝማች በደብዳቤያቸው ዘርዝረዋል። ለጭነት የሚሆኑ 500 ግመሎችና በቅሎች ከእንድርታ ነዋሪዎች ተከራይተው ከዚህ የጎደለውንም የወታደር በቅሎ ሰጥተው ወደ አዲግራት ምሽጋቸው እንደሸኟቸው ይተርካሉ። ግን ይህን ሁሉ ያደረጉት እርቅ ፍለጋ እንደነበረም ያስታውሳሉ። ታዲያ አድዋ ጦርነት ማብቂያ ለምን አድዋ ሆነ? አዲግራት ለምን አልሆነም? ግራዝማች ዮሴፍ የሚከተለውን ይነግሩናል። ጃን ሆይ፣ ግን የሰው አገር እገዛለሁ ብሎ የመጣ ሰው ወጥቶ ይዋጋል እንጂ ለምን ጉድባ ውስጥ ይገባል? ብለው ቢልኩባቸው አዲግራት ያለ እርድ የማይበቃው ቢሆን ከመቀሌ የከፋ ብርቱ ተራራ እንኪጮ ከሚባል ስፍራ ፈረስ ማይ ለግር ለፈረስ የማይመች ገደል ነበረ። ይህንኑ ቦታ የመድፉን ለብቻው የእግረኛውንም ቦታ ለብቻው ያደረገ ቀንና ሌሊት አስካበው ጃነ ወይም የስፍራውን ክፋት ባዩ ጊዜ ሰራዊቴን በከንቱ አላስፈጅም፣ ወደ አስመራ ሲሄድበት የግድ ከሜዳ ይወጣ የለምን ብለው ወደ አስመራ ለመሄድ አድዋ ወርደው ሰፈሩ ይላሉ። በዚህ ሁኔታ የኢጣሊያው ጦር ዋና መሪ ጀኔራል ባራቴሪ ከኋላ ይቆረጣለሁ የሚል ስጋት ገባው። ኢጣሊያ ኤርትራ ብሎ በሰየማት ቅኝ ግዛቱ ውስጥም እነራስ ስብሃትን የመሳሰሉ የኤርትራ አርበኞች ከባራቴሪ ጀርባ እየመጡ እረፍት ነስተውታል። በዚህ መሃል ባራቴሪ ሰላዮችን ወደ አድዋ ወደ ንጉሠ ነገሥቱ ሰፈር እየላከ ያስሰልል እንደነበረ ግራዝማች ዘግበዋል። ለአንድ ሰላይ 250 ብር እንደሚሰጥ ጭምር መዝግበውታል። የግራዝማች ደብዳቤ የሚያሳየን አንድ አዲስ ነገር እዚህ ላይ ነው። እንዲህ ይላሉ። ገንዘብ የሚፈልግ አንድ ያድዋ ድሃ እጀ ቆማጣ ጦሩ ቀለቡን ሊያመጣ ሲሄድ ቢያይ ሰራዊቱ ሁሉ እህል ሊያመጣ ሄዷል፣ ብቻውን ተቀምጦልሃል። አጼ ምኒልክን ማለቱ ነው። አገኘኸውም ዛሬ አጣኸውም ዛሬ ነው ብሎ ቢነግረው በእርሱ ቤት ያለ መካር በእኛ ቤት የሌለ መስሎት የአንድ ሰው ቃል ሰምቶ ከኮራበት ተራራ ወረደ ይላሉ ግራዝማች። አክለውም የኢጣሊያ ጦር አድዋ ወርዶ የመጀመሪያውን ተኩስ የተለዋወጠውም ከንጉሠ ነገሥቱ ዘበኞች ጋር እንደነበረ ለነ ኢልግ የጻፉት ደብዳቤ ይነግረናል። ከዚህ በተረፈ እስከ ዛሬ ባድዋ ጦርነት የጻፉ ታሪክ ጸሐፊዎች ያሉት ሁሉ ነው። እኔው አንባቢ፣ እኔው ተርጓሚ ሆኜ በመቅረቤ አድማጮችን ይቅርታ እየጠየቅኩ መልካም ድል ለኢትዮጵያውያን ሁሉ እመኛለሁ። መለስካቸው አምሃ لاميركا دمس راديو كاديس أبابا አድዋ ነው የምንቆየው። ዛሬ ወደ አድዋ የእግር ጉዞ የሚያደርጉ ወጣቶችን በጋቢና አሳፍረናል። በየዓመቱ አድዋን የሚያስቡት በእግር የተደረገው ጉዞ ራሳቸው እያደረጉ ይገኛሉ። አሁን አራተኛቸው ነው። እግረ መንገዳቸውንም ፎቶዎችና ቪዲዮዎችንም እየቀረጹ የራሳቸውንም እይታ በማጉላት ነው ጉዞን የሚያደርጉት። ሱራፌል ሽፈራው ከተጓዦቹ አንዱ የሆነውን ያሬድ ሹመቴን አነጋግሮታል። ያሬድ ሹመቴ ይባላለው። የጉዞ አድዋ ከመስራቾች መሀል አንዱና እንደዚሁም የጉዞ ዋና አስተባባሪ ነኝ። እስቲ ከየት ነው የጀመራችሁት? ምን ያህል ኪሎ ሜትር ነው በእግራቸው የተጓዛችሁት? ጉዞ አድዋ የተጀመረው እንግዲህ የዘንድሮ ጉዞ ማለት ነው በጥር ዘጠኝ ቀን ነው ከአዲስ አበባ ቴጌ ጣይቱ ሆቴል ነው ጉዞ የጀመረው። አጼ ምኒልክ ሐውልት በኩል አድርጎ በአድዋ ድልድይ በኩል አድርጎ አዲስ አበባ ለቀን ከወጣም በኋላ የወረኢሉን መንገድ ይዘን መሄድ አልቻልንም። ምክንያቱም በቦታው ላይ ሎጂስቲክስ ለማዘጋጀት ወይም ለቡድኑ የደጀን ድጋፍ ለመስጠት የሚያስችል ለመኪና የሚሆን መንገድ ባለመኖሩ እግረኛውን በዛ ማስጓዝ ብዙ ከደህንነት አንጻር ልክ ባለመሆኑ እሱን መንገድ ትተን ወደ ቀኝ በመታጠፍ በቀጥታ ወደ ደብረ ብርሃን ነው ጉዞ ያደረግነው ማለት ነው። ከአዲስ አበባ ደብረ ብርሃን በአንድ ሳምንት ጊዜ ውስጥ ነው የደረስነው የዳግማዊ አጼ ምኒልክ መታሰቢያ ክሊኒክ የተሰራላቸው የትውልድ ቦታቸው የሚባለው አንጎለላ የሚባለው ቦታ ላይ ደፍት አድርገን በማግስቱ ያው ደብረ ብርሃን በመግባት ነው እንግዲህ የመጀመሪያ ሳምንታችን የጨረስነው። ሁለተኛው ሳምንት በረሃማ ቦታዎች ከመግባት በፊት ያሉት የደብረ ሲና ተራራማ ቦታዎች ላይ ነው ያሳለፍነው። በጣም ፈታኝ የሚባለው መንገድም በጉዞ ላይ እሱ ነው። ቅዝቃዜው እንግዲህ በአሜሪካን ሀገር ያለው ትልቁ ቅዝቃዜ የሚባለው ባይሆንም እንደው መካከለኛውን ባለመደ ጎናችን ያን ቦታ ያለፍነው። ከዛ ሶስተኛው ሳምንት በረሀማ የሚሆነውን ጀውሃ የሚባለውን አካባቢ አልፈን ነው። አራተኛ ሳምንታችን ከመድረሱ አጋማሽ ላይ ደሴ የገባ ነው። ደሴን ጨርሰን እስከ የትግራይ ክልል ድረስ እስከምንደርስ ድረስ ባለው ጊዜ ውስጥ በጣም ሰላሳ ሰላሳ ኪሎ ሜትር በጣም መልካም መልካም የሆኑ ከተማዎች ያለፍን የመጣ ነው። ከእነሱ ውስጥ በጣም ታሪካዊ የሚባለው የውጫሌ ውል የተፈረመበት ይስማ ንጉሥ የሚባለው የውጫሌ ውል የፊርማ ቦታ ነው። እሱ ቦታ በተቻለን አቅም ላለፉት አራት አመታት ብዙ ስራ ሰርተን ዘንድሮ ትኩረት ተሰጥቶት ቦታው ላይ የመታሰቢያ ሐውልት እንዲቆምም ለማድረግ ያው በጀት አስመድበናል። ይሄ በጣም ትልቅ ድል ነው። ከሱ በመቀጠል እንግዲህ መቀሌ በአምስተኛ በአራተኛ ሳምንት አጋማሻችን መቀሌ ገብተናል። ይህ መቀሌ ሁኔታ ደግሞ እዛ ያው ጣሊያን ውጊያ ሲያደርግ ከእኛ ጋር መጀመሪያ የተዋጋበት ቦታ አምባላጌ ነው የሚባለው። ከአምባላጌ ቀጥሎ ደግሞ መቀሌ ላይ ምሽግ ሰርቶ እንዳ ኢየሱስ የሚባለው ቦታ ላይ ነው። ይህ እንዳ ኢየሱስ ምሽግ ደግሞ ባለፈው ዓመት ላይ አንድ አርቲክል ጽፈን ነበረ። ቦታው በአግባቡ አልተያዘም። የአባቶቻችን የቦታው ወድቋል ብለን ጥያቄዎቻችን ለዩኒቨርሲቲው አሁን ዩኒቨርሲቲ ተሰርቶበታልና ቦታው አቅርበን ነበረ። የዩኒቨርሲቲ ፕሬዚዳንት ደግሞ በቅንነት ጉዳዩን በማየት ያ ቦታ ላይ የጀግኖች አያቶቻችን መታሰቢያ የሚሆን ሚዚየም እንዲሰራ በተነጋገርነው በተስማማነው መሰረት ዘንድሮ በየካቲት ሀያ ስድስት ቀን ተመርቆ ለሕዝብ አገልግሎት የሚሆን የሚዚየም ስራ ተጀምሯል። ይሄ በጣም ለጉዞ አድዋ ትልቅ ስኬት ነው። ይህንን ጨርሰን የመጨረሻዎቹ ሁለት ሳምንታት ያሳለፍነው ነው። እንግዲህ ከ በአብራዋ አጥባ በሚባለው አቅጣጫ ይዘን የ አድዋ ተራሮችን ከሁለት ቀናት በፊት ጀምረን ገብተናል። አሁን ከሁለት ቀን በፊት የአድዋ ተራሮችን በይሃ በኩል አቋርጠን አባ ገሪማ በሚባለው ገዳም በኩል አድርገን ምን ድብድብ ዋናው ትልቁ የኢትዮጵያ ሰራዊት ብዙ ያለቀበት፣ ጣሊያኖች ብዙ የተገደሉበት፣ የተማረኩበት የኢትዮጵያ ድል ያደረገችበት ቦታ ብዙ ምርኮዎች ያሉበት፣ እስካሁንም በአይን መታየት የሚችል የወዳደቁ መድፍ የሚታይበት ቦታ እሱን አልፈን ማርያም ሸዊቶ የሚባለው የመጨረሻው ውጊያ የተካሄደበት ጄነራል ዳቦር ሜዳ የሚባለው የጣሊያ የጦር አዛዥ የተገደለበት ቦታ እሱን ጨርሰን አሁን የሶለዳ ተራራ አጋማሽ አካባቢ ነው የምንገኘው። ጉዟችን ሊጠናቀቅ ምናልባትም አንድ ሰዓት ያህል የሚቀረው ማለት ነው። ይሄ ጉዞ የሚካሄደው እንግዲህ ላለፉት አርባ አምስት ቀናት ከመኪና ጋር ምንም አይነት ንክኪ ሳይኖር የሚካሄድ ጉዞ ነው። ግን አንድ መኪና የተጓዦችን ቅያሪ ልብስ፣ እንደዚሁም ለምግብ የሚሆኑ ቁሳቁሶችን እና የመኝታ ፍራሾችን በመያዝ ይከተላል እና አሁን እንደውም የመኪና ሰርቪስ እየተመጣ ፍራሽ ምናምን አንጥፋችሁ ድንኳን ሰርታችሁ መሬት ላይ ነው ወይስ የሚቀበሏችሁ ሰዎች አሉ በየቦታው አዳራ? በየቦታው የሁሉም ቅልቅል ነው። እንግዲህ በየደረስንበት አካባቢ ጥሩ አቀባበል አድርገው ያለውን አብልተው አጠጥተው ድግስ ደግሰው ሁሉ የሚቀበሉ አሉ። ቤታቸው ውስጥ አንጥፈው የሚቀበሉን አሉ። ትምህርት ቤት ውስጥ የሚቀበሉን አሉ። ጤና ጤና ጣቢያዎች ውስጥ የሚቀበሉን አሉ። ሌላው ይቅር፣ እስረኛም ሆነን ፖሊስ ጣቢያ ውስጥ ሙሉ ልናደር እንችላለን የምልህ እስረኛ ስልህ ታስረን ሳይሆን ያው፣ ሁሉንም ማረፊያ የሚሆኑ ቦታዎች በሙሉ ነው የምንጠቀመው። ነገር ግን ፍራሾች ይዘናል። እነዚህ ፍራሾች በምንገባባቸው ቦታዎች መኪና አዘጋጅቶ ይጠብቃል። እንግዲህ ይህን እያደረግን ነው ጉዞ ሄደው። በጣም አሪፍ። እንግዲህ የመጨረሻ ቃል ካለ ዲጄ ፋሱ፣ አንተን በጣም አመሰግናለሁ በቅድሚያ። በመቀጠል ደግሞ ለአንድ መቶ ሀያ አንደኛው አመት የአድዋ ድል በዓል ሁላችንም ኢትዮጵያን እንኳን በሰላም አደረሰን ማለት እፈልጋለሁ። ኢትዮጵያ በታሪኳ ትልልቅ ታሪኮች የሰራቸው በአንድነት እና በህብረት በፍቅር አንድ ሆነን የሰራናቸው ታሪኮች ናቸው። እስካሁን የኢትዮጵያን ታሪክ ከፍ አድርገው የሚናገሩት አክሱምም፣ ላሊበላም፣ ሌሎች ትልልቅ ታሪኮቻችን ያለ ፍቅር፣ ያለ ህብረት፣ ያለ አንድነት አልቆሙም። ከምንም እና ከማንም በላይ ግን ጀግኖች አያቶቻችንን መዘከር እኛም ትርፍ አለው እና እኛም በታሪክ ውስጥ መታወስ የምንችለው ያለፈውን ማውሳት ማንሳትን ነው ብዬ አስባለሁ። በተረፈ ጉዞ አድዋ ወደ ተግባር እንዲቀየር ጉዞ አድዋ በዚህ መንገድ ከፍ ያለ አስተዋጽኦ እንዲኖረው ያደረጉ የተባበሩ አካላት በሙሉ ስማቸውን መጥራት አንዱን አንስቶ አንዱን መቶ እንዳይሆን ሁሉንም እግዚአብሔር ይስጥልኝ ነው የምለው። የኢትዮጵያ አምላክ ሁሉንም ይጠብቅልን፣ ኢትዮጵያ ሀገራችንን ሰላም ያደርግልን፣ በአንድነት በህብረት፣ በፍቅር ያኑረን ነው የምለው። ሁላችንም እንግዲህ እስከ ህይወት ፍጻሜያችን የምንመኘው ነገር ጉዞ አድዋን አንዴ እንኳ በህይወት አንዴ ማድረግ እፈልጋለሁ የሚል ሰው እንዲፈጠር እንፈልጋለን። ይህን እናንተ አስተጋቡልን። በጣም አመሰግናለሁ። የጋቢና እንግዳችን ጥቁር ሰው የተሰኘ የቴዲ አፍሮ ሙዚቃ ላይ የአድዋን ጦርነት በሙዚቃ ቪዲዮ ካሳዩን ጥበበኞች መካከል አንዱ እና ያዝኑ ተስፋዬ ወንድም አገኝ በጋቢና ተሳፍሮ ስለ ጥቁር ሰው የሙዚቃ ክሊፕ እንዴት ታስቦ እንደተሰራ ከመስታወት አራጋው ጋር ይጨዋወታል። ጥቁር ሰው የተሰኘው የቴዲ አፍሮ የሙዚቃ ክሊፕ ከተሰራ ጥቂት ዓመታትን አስቆጥሯል። የአድዋ ጦርነትን በጥቂቱም ቢሆን ለማሳየት የተሞከረበት የፊልም ጥበብ የታየበት ስራ እንደሆነ ብዙዎች ይስማማሉ። ታሪኩን ከመቅረጽ አንስቶ የተለያዩ የፊልም ጥበብ ችሎታውን በዚህ የሙዚቃ ስራ ላይ አስመስክሯል። ተስፋዬ ወንድማገኝ ይህ የሙዚቃ ምስል ሀሳቡ እንዴት እንደተጀመረና እንዴት እውን እንደሆነ በመግለጽ ይጀምራል። ምንድነው፣ መጀመሪያ ከቴዲ ጋር ተገናኘንና የተለያየ አይነት ሙዚቃዎች አስመረጠን እኔ እኔና ታምራት መኮንን ከፎቶ ካሜራማን ሆነን ነበር። ይሄ ነው ግን የኔ ኢንትረስት አለው ያደዋ ጥቁር ሰው የሚለው ዘፈን ከሰማት በኋላ እሱ ላይ በጣም ወደድኩት። ምክንያቱም ከዚህ በፊትም የእኛን የእኛን ጀግኖች ተግባር ወይንም ያደረጉልን ነገር እንዴት ነው በሙቪ የምናስቀምጠው? ደግሞ ቀላል አልነበረ። ምድሉን ካላገኘሽ በራስሽ አቅም መሞከር ይከብድ ነበር እና ይህንን ይዘን መሞከር አለብን ተባባለ። ጻፍንና ሰጥናቸው ስቶሪ ስቶሪውን ከዛን እኛ ቪዥዋላይዝ እንደምናደርገው እነሱ ቪዥዋላይዝ ማድረግ ሀሳባችን ስለሚለያይ እሱን በስዕል መገልበጥ ያስፈልግ ነበር እና ስቶሪ ቦርድ ሰራ ሁለት እኔ ለእያንዳንዱ ሲን ምን ሊመስል እንደሚገባው፣ ይሄ ጥቁር ሰው ላይ እንግዲህ የታየው አሁን የወጣውን እያንዳንዱ ነገር ስኬች አደረግኩት። ሰው ለእነሱ አስገባሁላቸው። አዲካ ነበር አብሮት ከቲዲ ጋር የሚሰራ ወደዱት በጣም እውነት። በእርግጥ እንደዚህ ይቻላል፣ ከዚህ በፊት ተሞክሮ አይታወቅም፣ ግን እንደዚህ ይቻላል አሉ። አው እንችላለን አለን። ከዛን ጣይቶ ሆቴል ጋር አረፍነና ምክንያቱም ራሱ መንፈሱን ለማግኘት ሁሉም የክርክሩ ላይ ሁሉም እዛ ላይ የተሳሰሩ የአዲስ ዩኒቨርሲቲ ተማሪዎች ላይ በጠቅላላ በእውነት ገንዘብ ለማትረፍ ወር ለምናምን ሳይሆን፣ ሪሊ የአድዋን አባቶችን ያደረጉትን ትግል ዳገቱን ወጥቶ መውረድ መውጣት በግር በባዶ እግር ማለት ነው። እሱን ሾት ለማድረግ ሞከርን ሞክርንና ከክብራቸው ነበር የተነሳ ነው እውነት በምንድን ነው እነሱ ሊንገልጸው ምንችለው የሚለው ነገር አንዱ አክብረን እናንሳቸው በሚል ነበረ። ያንን ፕሮጀክት በደንብ የሰራ ነው። አቴንድም ከሰው ያገኘ ነው ለን ጥሩ ምላሽ ነው። በጣም ደስ ይላል። በፊልም ጥበብ ነው ሰዎቹን ያበዛሃቸው ወይስ የእውነት እነዛ ሁሉ ሰዎች ተካፍለውበታል? ያን ያውላ ሰው የለም እውነት ለመናገር። ግን ሶስት ቀን ነበረ የቀረጻ ቀናት የነበረን በተለያዩ ቀናቶች አራት መቶ አጠቃላይ ሲደምሩ አራት መቶ የሚያክሉ አክተሮች ነበሩ። አንድ ቀን መቶ ምናምን ይኖረናል፣ አንድ ቀን ምናምን እና እንዳለን ባጀት። ያንን ሰዎች ምግብ ማብላት፣ ከአምስት የበለጡ ፈረሶች ነበረን። ፈረስም ተከራይተን ያመጣ ነው። ፈረሶቹን ራሱ መመገብ ምናምን፣ እኛ አዲስ የማናውቀው እንትን ነበር፣ ኤክስፒሪንስ ነበር። ራሱ ለቀለጻ እራሱ ማመቻቸት ሌላ ትልቅ እንትን ነበርና ለእኛ ምን ይነግረን ነበር። በሌላ ስሜት እንዲህ ነው። ያሁላ ታዲያ አድዋ ሰው ያንን ያክል ረጅም መንገድ እንዴት እየበሉ ነው? እንዴት እየተሰናግዱ ነው ያለፉት እንል ነበር። እኛ ተመሳሳይም በአክተሮቹ በኩል ሁለት ጊዜ ዳገቱን በእግራቸው በባዶ እግራቸው ከወጡ በኋላ እንዴ፣ ያን ሁሉ መንገድ በባዶ እግራቸው ነው ወይ የሄዱት? ማለት አስቸጋሪ ነበር በጣም አይደለም። በእውነት ማድረግ ያንን ነገር ማለት ያንን ያክል ጊዜ መጓዝ ማድረግ፣ ለእኛ ለክሊፕ ሶስት ቀን ራሱ በጣም ከባድ ነበር። በሶስት ቀን ውስጥ ነው ቀርጻችሁ የጨረሳችሁት? በሶስት ቀን ውስጥ ነው ቀርጻን የጨርስ ነው። በጣም ፈጣንና ከባድ መሆን አለበት፣ ምችን በሶስት ቀን ያን ሁሉ ሰው ቀርጾ መጨረስ እውነት ነው። ቀድሞ ያው ቪዥዋል ኢፌክቱ እያንዳንዱን በስዕል ስላስቀመጥኩት እኔ እንዳለ የሳቢሳ ፊልም ስክሮ ሆነን ቀድመን እያንዳንዷን ነገር ተዘጋጅተናል። ምክንያቱም ፌል ማድረግ አንችልም ይሄንን ነገር የለም። በቅድመ ዝግጅት ነው ነገሮችን ልናስተካክል የምንችለው እንጂ ነገን ደሩልኝ ጠብቁ፣ ምናምን የምንችል አይነት ነገር አልነበረም። እና ግን በኋላ እግዚአብሔር ይመስገን ሆነዋል። የት ነው የቀረጻችሁት? ሜዳ ውስጥ ከጉሌ ሚካኤል አልፎ ነው የቀረጽ ነው። አድዋ ምናምን አልሄድንም። ያው ማት ፔንቲንግ ይባላል ከጀርባ እሱ በቪዥዋል ኢፌክት ገብቶ ነው እንጂ የሚረጉጡት መሬት ብቻ ነው ትክክለኛ ሌላም አፈር የሆነ ምናምን መሬት የነበረው። አንዳንዶቹን ሪል ቦታ ላይ የለም ዳገቶቹን ምናምን አካባቢውን አይገልጹ። ግን ሌላው አድዋ እንዳለ ለሚመስሉት ነገሮች በቦሌ ቡልቡላ ወደዛ ሰፈር ነው የቀረብ ነው። ይሄ ደግሞ የቴዲ አፍሮ ራሱ አቧራውን እያነሳ የሚበትንበት ራሱ ቤት ውስጥ ነው የሰራ ነው። ማለት አቧራውን አዘጋጀን የሚደረገውን አጽም አረግን ምናምን ምናምንና ግሪን ስክሪን አድርግን በሱ ቀረጽን። በዚህ አጋጣሚ እንደወርዝ የምችለው ሁላቸው ነው የለም፣ እንደዚህ የተከበረ ለእኛ ብለው መስዋዕት ያደረጉትን ሰዎች ስራ ስንሰራ የለም ከክብራቸው ብንጀምር የእውነት ነው ምርሽተኛ። አሁን ጥቁር ሰው ገና አያጠግበንም፣ እንደምንም ተሟሙትን እንደሰራ ነው ስራ ነው የምንቆጥረው እና ከዚህም የበለጠ መስራት ይቻላል ብዬ ነው ማምነ። እሺ፣ ተስፋዬ በጣም ነው የማመሰግነው። ማመሰግናለን። አሁንም ወደ አድዋ ነው የምንሻገረው በዚህ ሳምንት ሰኞ እለት በደቡብ አፍሪካ ፕሪቶሪያ ከተማ የአድዋ በዓል ተከብሮ ነበር። በበዓሉ ላይ በርካታ ኢትዮጵያውያንና ደቡብ አፍሪካውያን ምሁራን ተገኝተው ስለ አድዋ ታሪክ ስለ ኢትዮጵያና አፍሪካውያን ትስስር የተመለከቱ ጥናታዊ ጽሁፎችና ና ውይይቶችን አካሂደው ነበር። በዓሉን ያዘጋጁት ፕሮፌሰር ማሞ ሙጬና በአድዋ ጦርነት ወቅት የኢትዮጵያ ኦርቶዶክስ ተዋህዶ ሃይማኖት የነበራትን ሚና በተመለከተ ጥናታዊ ጽሁፍ ያቀረቡትን ቀሲስ አሸናፊ በየነን መስታወት አራጋው አነጋግራቸዋለች። በደቡብ አፍሪካ ፕሪቶሪያ ግዛት የአድዋን ድል በዓል በዋነኝነት ያዘጋጁት ፕሮፌሰር ማሞ ሙጬ ናቸው። ፕሮፌሰር ማሞ ሙጬ በደቡብ አፍሪካ በሚገኘው ስዋኔ የቴክኖሎጂ ዩኒቨርሲቲ ከስምንት ዓመት በላይ በአዲስ ፈጠራ ዙሪያ በሚደረገው የምርምር ዘርፍ ኃላፊ ናቸው። ጥቂት ቀናት ቀደም ብሎ በተዘጋጀው በዚህ ዝግጅት ላይ ለታዳሚው የአድዋ ጦርነትን የሚገልጽ ጥናታዊ ጽሑፍ አቅርበው ነበር። የመጣው ሕዝብ አይነት የተለያየ ሕዝብ ነው። በአብዛኛው ሳውት አፍሪካዊ ነው። የእኛም ኢትዮጵያ መጥቷል። ከሴኔጋልም፣ ከየቦታው አፍሪካ ሀገሮች፣ ከኮትዲቯ የተማሪዎችም በየ በየቦታው ብዙዎች መጥተው መጥተው ነበር። በጣም ሞልቶ ነበር። ጥሩ ነበር። በጣም ደስ የሚለው ደግሞ የእኛ የህጻን ልጆች የሰባት እና የስምንት አመት ምርት ጠቅላላ ሰው ነካው። አይ ብትኖሪ ኖሮ እንዴት ደስ ይል ነበር። በሙሉ ሰው ደስ አለው ማለት። የቀረቡት ጥናቶች ብዙ ነበሩ። የተለያዩ ሰዎች ነው የተናገሩት። ስንት ብዬ ልንገሪሽ ወደ ወደ ስምንት ዘጠኝ ሰዎች ይሆናሉ የጠቅላላ የተናገሩት። እና ደግሞ እሱ ብቻ ሳይሆን ፓናል ሆኖ ደግሞ እዛ ውስጥ ሁላችንም ነበር። ከዛ ደግሞ ከአሜሪካ አቶ ኪዳነ ያለማየሁን ታውቂያቸው ይሆናል ጣሊያኖች ያደረጉትን ግፍ በኢትዮጵያ ላይ እሱን በመቃወም ኢትዮጵያ የደረሰች የደረሰባትን መከራ የተቃብራ የተቀበለች ቤተ ክርስቲያን ናት፣ እና እንዲያው በቀላሉ የምናየው ነገር አይደለም፣ እና መከበር ይገባታል ነው። ደቡብ አፍሪካኖችንም ገለጽንላቸው። ደቡብ አፍሪካ የነጻነት እንቅስቃሴ ያለው የተጀመረው በኢትዮጵያን ሕዝብ ነው እንቅስቃሴ። እና እኛ የምንላቸው ምንድን ነው አሁን አንድ ኢትዮጵያዊ እናንተ ሳውዝ አፍሪካ ሳትሆኑ ሳውዝ ኦፍ አፍሪካ ናችሁ አልኳቸው። እና ኢትዮጵያዊም ናችሁ የኢትዮጵያም እንትንጋት አብራችሁ ነው ነጻነታችሁ በሁሉ የመጣ በሱ ነው። እና አሁን እዚህ ኢትዮጵያኖችን መግደል ምን ማለት ይሄ የምታረጉት ነገር የሚደረገው ነገር አሁን በዚህ ሰሞኑን አንዳንዶቹ ስለ ኢትዮጵያ ያውቃሉ። አንዳንዶቹማ የእኛን ሰንደቅ ዓላማ ሁሉ ለብሰው የመጡት በጣም ደስ የሚል ነበር። ያየነው ነገር በቃ አንድነታችን ሞር የሚያሳይ ነገር ነው። በጣም ደስ ልሽ ነበረ ማለት ጥሩ ጊዜ ነበር ያሳለፍ ነው። ቀሲስ አሸናፊ በየነ በደቡብ አፍሪካ የከፍተኛ ትምህርታቸውን በመከታተል ላይ ናቸው። በዝግጅቱ ላይ የጣሊያን ጭፍጨፋን በተመለከተ የደረሰው ጉዳት ምን ያህል ነበር፣ የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን በኢትዮጵያ ፖለቲካና ማህበረሰብ ላይ ምን አይነት ሚና ተጫውታለች የሚለውን ጥያቄ የሚመልስ ጥናታዊ ጽሑፍ አቅርበው ነበር። ቤተ ክርስቲያን ታሪክ ኢትዮጵያ ክርስትና እንዴት ነው የተስፋፋው የሚለውን አጠር አድርጌ ያቀረብኩኝ። ቀጥሎ ደግሞ ቤተ ክርስቲያን በኢትዮጵያ በፖለቲካው በባህላችን ያደረገችውን አስተዋጽኦ ነው ያቀረብኩት። እነዚህንም ያው ከፋፍዬ ለምሳሌ በባህላችን ከመስከረም አንድ ጀምሮ እስከ ጳጉሜን ድረስ የምናከብራቸው በዓላት አሉ። እነዚህ የባህላችን አካላት ሆነዋል። ከዚህ ጋር ተያይዞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ለኢትዮጵያ አንድነት ያደረገችው አስተዋጽኦ ከፍተኛ እንደሆነ ለማሳየት ሞክር ያለው። ከዚያ በተጨማሪ በዓለም የራሳቸው ፊደል ያላቸው ሀገራት በጣም ጥቂቶች ናቸው። ከእነዚህ መካከል ኢትዮጵያ ኢትዮጵያ አንዷ ናት። ለዚህ ደግሞ ቤተ ክርስቲያን ትልቅ አስተዋጽኦ አድርጋለች። የቀን አሰያየማችን ራሱ ሃይማኖታዊ ነው። እና እነዚህ እነዚህ ነገሮች አቅርብ ያለው። ከዚያም በተጨማሪ የኢትዮጵያ ቤተ ክርስቲያን ኢትዮጵያ ጥንታዊ እውቀት ማህደር ናት። የቴዎሎጂ ሃይማኖታዊ እውቀቶችን፣ ሃይማኖታዊ ያልሆኑ እውቀቶችን፣ ለምሳሌ የመድኃኒት ቅመማን በተመለከተ ፍልስፍናን በተመለከተ ታሪክን በተመለከተ ቤተ ክርስቲያኒቱ እነዚህን ሁሉ መዝግባ ዘግባ ያቆየች ለኢትዮጵያ ትልቅ ውለታ የሰራች ቤተ ክርስቲያን ናት። በዝግጅቱ ላይ በርካታ ደቡብ አፍሪካውያን ምሁራን ተገኝተው ነበር። በመጨረሻም ጥናታዊ ጽሁፎቹ ከቀረቡ በኋላ የእነሱስ ምላሽ ምን ይመስል ነበር ለሚለው ጥያቄ ቀሲስ አሸናፊ በየነ የራሳቸውን አስተያየት ሰጥተው ነበር። በነገራችን ላይ ኢንስቲትዩቱን የሚመሩ ሰዎችን ጭምር የሁሉም አመለካከት ይህንን ዜኖፎቢክ አታክ ሁሉም ያወግዙታል እንዲህ ጽሁፍ አዘጋጅተዋል። ዜኖፎቢክ አታኩን በተመለከተ አፍሪካውያን በአንድ መንፈስ መጓዝ እንዳለብን አንዳችን ለአንዳችን መቆም መቆምና እርስ በራሳችን መተባበር እንዳለብን ነው እነሱም የሚያስተምሩት ትውልዱንም የሚያበረታቱት ወደዛ ወደ አንድነት ነው። ሌሎችም አሁን ሰላማውያን የሚባሉ ደቡብ አፍሪካውያን ይህንን በውጭ ሀገር ዜጎች ላይ የሚደረገውን ጥቃት ፈጽሞ ያውዙታል። የዛሬው የጋቢና ጉዟችን በዚህ ተጠናቋል። እንግዲህ ሄኖክ አድዋን ነበረ። አስተያየቶቻቸውን ይላኩልን። ፌስቡክ አትቪያ መሀሪክ ላይ አስተያየቶቻቸውን እንቀበላለን። በዚህ በጂጂ ሙዚቃ እንሰናበታለን። ስናስተናግዳቸው ያመሸነው ጽዮን ግርማና ሄኖክ ሰማ ግዜር ነው صوتك اطلب تعلّم